የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። በኢትዮጵያና በሶማሊያ መካከል ውጥረቱ እየጨመረ በመጣበት በአሁኑ ወቅት ሶማሊያ ከግብፅ ከፍተኛ መጠን ያለው የጦር መሳሪያን ለሁለተኛ ዙር መረከቧ ተሰማ። ግብፅ ዜጎቿ ከሶማሌላንድ እንዲወጡ ጠይቃለች። ፓኪስታን ውስጥ የኢትዮጵያና የሩሲያ ዲፕሎማቶችን ጨምሮ የተለያዩ ሀገራት ልዑኮች ከጥቃት መትረፋቸው ተመለከተ። ዲፕሎማቶቹ አፍጋኒስታን ድንበር ላይ በተዘጋጀ ጉባኤ ላይ ለመሳተፍ ጉዞ ላይ ሳሉ መንገድ ዳር ከተጠመደ ቦምብ ጥቃት ነው ያመለጡት። በሱዳን ባለፈው ነሐሴ ወር ብቻ በኮሌራ የሞቱት ሰዎች ቁጥር ወደ 388 ከፍ ማለቱ ተነገረ። እስራኤል በሊባኖስ እያካሄደች ያለችው ጥቃት አደገኛ መዘዝ ያስከትላል ስትል ኢራን አስጠነቀቀች። ዜናው በዝርዝር በኢትዮጵያና በሶማሊያ መካከል ውጥረቱ እየጨመረ በመጣበት በአሁኑ ወቅት ሶማሊያ ከግብፅ ከፍተኛ መጠን ያለው የጦር መሳሪያን ለሁለተኛ ጊዜ መረከቧ ተሰማ። ሮይተርስ የዜና አገልግሎት የሶማሊያ ባለስልጣናትን ጠቅሶ እንደዘገበው ግብፅ በዚህ ዙር ለሶማሊያ የሰጠችው ከፍተኛ መጠን ያለው የጦር መሳሪያን ጨምሮ ጸረ አውሮፕላን መሳሪያዎችና የተለያዩ ተኳሽ መድፎች ይገኙበታል። ካሴሜዳ የተባለ አንድ ድረገጽ እንደዘገበው ከሆነ ደግሞ ኢትዮጵያና ሶማሊያ አወዛጋቢ የተባለ የወደብ ስምምነት ከፈጸሙና በሁለቱ ሀገራት መካከል ውጥረት በነገሰበት በአሁኑ ወቅት ግብፅ ለሶማሊያ የሰጠችው የጦር መሳሪያና ሌሎች ቁሳቁሶች በግብጽ ወታደራዊ የእቃ መጫኛ መርከብ ተጭነው ትናንት ለዛሬ አጥቢያ ማለትም መስከረም 12 ለመስከረም 13 አጥቢያ መቃደሻው ዋነኛ የባህር ወደብ ደርሰዋል። የተለያዩ ዘገቦች እንደሚጠቁሙት ግብጽ የጦር መሳሪያውን የላከችው ለሶማሊያ ፌዴራል መንግስት ነው። ሌሎች ዘገቦች እንደሚያመለክቱት ደግሞ ሶማሊያ የጦር መሳሪያዎቹን ከግብጽ ገዝታ ነው። ይሁንና ወዳጅነታቸው በተለይ በዚህ ዓመት እየጠነከረ የመጣው፣ የግብጽም ሆነ የሶማሊያ መንግስት ስለ ጉዳዩ በይፋ የገለጹት ነገር የለም። ግብጽ ለሶማሊያ የጦር መሳሪያ መላኳ የተሰማው ኢትዮጵያ ለከፊል ራስ ገዝ ለሆነ ፑንትላንድ የጦር መሳሪያ ትሰጣለች ስትል ሶማሊያ ከከሰሰች በኋላ መሆኑ ነው። በሌላ በኩል ግብጽ በሶማሌላንድ የሚኖሩና የሚሰሩ ዜጎቿ አካባቢውን በቶሎ ለቀው እንዲወጡ ማሳሰቧም ተሰምቷል። ይህ በእንዲህ እንዳለ ግብጽ በደቡብ ሱዳንና በዲሞክራቲክ ኮንጎ በመሳሰሉ ሀገሮች ሰላም አስከባሪ በማዋጣት በማዋጣት ልትሳተፍ እንደምትችል መናገሯም ተሰምቷል። ፓኪስታን ውስጥ የኢትዮጵያና የሩሲያ ዲፕሎማቶችን ጨምሮ የተለያዩ ሀገራት ሎኮች ከጥቃት መትረፋቸው ተሰማ። የፓኪስታን ባለስልጣናት እንደገለጹት ዲፕሎማቶቹ የነበሩበት ተሽከርካሪን አጅቦ ሲጓዝ የነበረ ተሽከርካሪ ላይ በደረሰው የቦምብ ጥቃት አንድ ፖሊስ ተገሏል፣ ሶስት ደግሞ ቆስለዋል። መንገድ ዳር የተጠመደ የቦምብ ጥቃት የደረሰው ዲፕሎማቶቹ አፍጋኒስታን አዋሳኝ ላይ ወደሚገኝ የቱሪስት መዳረሻ ቦታ ላይ የሀገሪቱ ንግድና ኢንዱስትሪ መስሪያ ቤት በቱሪዝምና የእጅ ጥበባት ብሎም ስለከበሩ ድንጋዮች ጉዳይ ባዘጋጀው ጉባኤ ላይ ለመሳተፍ ሲጓዙ እንደነበር ነው የተገለጸው። ዲፕሎማቶቹ ከጥቃቱ ያመለጡት ታጅቧቸው የነበሩት ፖሊሶች ተሽከርካሪ ዲፕሎማቶቹ የተሳፈሩበትን ተሽከርካሪ እየመራ ጥቃቱ መጀመሪያ በፖሊሶቹ ተሽከርካሪ ላይ በማረፉ መሆኑን የፓኪስታን ባለስልጣናት ተናግረዋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። ታሊባን በበኩሉ በጥቃቱ እጄ የለበትም ብሏል። የኢትዮጵያ የውጭ ጉዳይ ሚኒስቴር በወጣው መግለጫ የኢትዮጵያ አምባሳደርን ጨምሮ በሌሎች የዲፕሎማቲክ ኮንቮይ ላይ የተፈጸመውን የሽብር ጥቃት አውግዟል። ሚኒስቴር መስሪያ ቤቱ ዲፕሎማቶቹን አጅበው ለነበሩትና በጥቃቱ ሕይወታቸው ላጡ የሟቾች ቤተሰቦች መጽናናትን ተመኝቷል። ፓኪስታን ውስጥ ከጥቃት ያመለጡት የዲፕሎማቶች ቡድን ውስጥ የኢትዮጵያ፣ የሩሲያ፣ የኢንዶኔዥያ፣ የፖርቹጋል፣ የካዛኪስታን፣ የቦስኒያ፣ ሄርዞጎቪና፣ የዚምባብዌ፣ የሩዋንዳ፣ የቱርክሜኒስታን፣ የቪየትናም፣ የኢራን፣ የታጃኪስታን አምባሳደሮች ዲፕሎማቶች ይገኙበታል። ከጥቃቱ በኋላ ሁለቱም ሁሉም ሀገራት የሁሉም ሀገራት ዲፕሎማቶች ወደ መዲና ኢስላም አባድ መመለሳቸውም ተመልክቷል። አድማጮች በመከታተል ላይ ያላችሁት ከዶቸበለ ጂ ደብሊው በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የኬንያው ፕሬዚዳንት ዊልያም ሩቶ ተጨማሪ 600 የፖሊስ መኮንኖችን ሄቲ ወደሚገኘውና የብዝሃ ሀገር ደህንነት ድጋፍ ወደሚባለው ተልእኮ ለማሰማራት ቃል ገቡ። ኬንያ በተባበሩት መንግስታት ድርጅት ከሚደገፈው የጸጥታ ኃይል ጋር በሄቲ ወረበሎችን በመፋለም ላይ ያለውን የፖሊስ ኃይል ለማወገዝ ወታደሮቿን ማሰማራቷ ይታወቃል። ሩቶ እንደተናገሩት መንግስታቸው በሚቀጥለው ሳምንት መጨረሻ ተልእኮ የሚያበቃው የደህንነት ድጋፍ ኃይል ወደ ሙሉ የተባበሩት መንግስታት ድርጅት የሰላም አስከባሪ ጓድነት እንዲቀየር ከተባበሩት መንግስታት ድርጅት ጋር እየተነጋገረ ነው ብለዋል። ሩቶ ይህን የተናገሩት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመሳተፍ ወደ ኒውዮርክ ከመጓዛቸው በፊት በሄቲ ተልኮ ላይ የሚገኘውን የኬንያን አራት መቶ የፖሊስ አባላትን ፖርት ኦ ፕሪንስ ተገኝተው በጎበኙበት ወቅት ነው። ሩቶ እንዳሉት ቀጣዩ ስድስት መቶ ተጨማሪ የሰላም አስከባሪ ጓዳችን ለመሰማራት ስልጠና እየወሰደ ነው። ከጥቂት ሳምንታት በኋላ ለተልዕኮ ዝግጁ እንሆናለን። ለስምሪቱ አስፈላጊውን ድጋፍ እንጠብቃለን ብለዋል። ፕሬዚዳንት ሩቶ በሄቲ የሚገኘው የኬንያ የደህንነት ድጋፍ ተልዕኮ ወደ ሙሉ የተባበሩት መንግስታት የሰላም አስከባሪ ጓድ እንዲቀየር ፍላጎት እንዳላቸውም ገልጸዋል። በሄቲ የተሰማራው የብዝሃ ሀገር የደህንነት ድጋፍ ተልዕኮ በካሪቢቱ ሀገር በታጠቁ ቡድኖች ላይ ፈጣንና ቆራጥ እርምጃ እየወሰደ አይደለም ሲሉ ግን ትችት አቅራቢዎች ይገልጻሉ። በሱዳን ባለፈው ነሐሴ ወር ብቻ በኮሌራ የሞቱት ሰዎች ቁጥር ወደ 388 ከፍ ማለቱ ተነገረ። በእርስ በርስ ጦርነት ውስጥ ባለችው ሀገር ሱዳን የተሰራጨ ባለው የኮሌራ ወረርሽኝ በአንድ ወር ብቻ ወደ 13 ሺህ የሚጠጉ ሰዎች መያዛቸውን የሀገሪቱ የጤና ሚኒስቴርን ጠቅሶ ፓሪስ የሚገኘው ሱዳን ትሪቡና ዘግቧል። እንደ ዘገባው የኮሌራ ወረርሽኝ በሱዳን ከሚገኙ 18 ግዛቶች በአስሩ ውስጥ 54 አካባቢዎች ሰዎችን አዳርሷል። ወረርሽኙ በእጅጉ የተስፋፋው ባለፈው ነሐሴ የወር አጋማሽ በሱዳን የጣለውን ከባድ ዝናብ ተከትሎ በተከሰተው የጎርፍ መጥለቅለቅ ምክንያት ነው። የዓለም ጤና ድርጅት ይፋ እንዳደረገው የሱዳን የህክምና ተቋማት 80 በመቶ ከአገልግሎት ውጪ ናቸው። በሱዳን የሚታየውን የእርስ በርስ ጦርነት ተከትሎ ከ10 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። አብዛኞቹ ተፈናቃዮች በተጨናነቁ መጠለያዎችና የንጽህና ጉድለት ባለባቸው አካባቢዎች በመኖራቸው ለኮሌራ ወረርሽኝ መጋለጣቸው ተመልክቷል። እስራኤል በሊባኖስ እያካሄደች ያለችው ጥቃት አደገኛ መዘዝ ያስከትላል ስትል ኢራን አስጠነቀቀች። እስራኤል በደቡባዊ ሊባኖስ የሂዝቦላ ታጣቂዎች ላይ እያካሄደች ባለው የአጸፋ ጥቃት ቢያንስ 182 ሰዎች መገደላቸው ነው የተዘገበው። በጥቃቱ ህጻናት፣ ሴቶችና የህክምና ባለሙያዎችን ጨምሮ 727 ሰዎች መቁሰላቸውን ሮይተርስ ዛሬ ከቀትር በኋላ የሊባኖስ ጤና ጥበቃ ሚኒስቴርን ያወጣውን መግለጫ ጠቅሶ ዘግቧል። እስራኤል በአውሮፓ ህብረት ሽብርተኛ ተብሎ በተፈረጀውና በሊባኖስ ከሚንቀሳቀሰው ሂዝቦላ ጥቃትን ለመመከት በሳምንቱ መጨረሻ የአጸፋ ጠንካራ ምላሽ ማካሄዷ ተዘግቧል። ዩናይትድ ስቴትስን ጨምሮ የተለያዩ የዓለም ሀገራት በእስራኤልና በሂዝቦላ ሚሊሻ መካከል እየጠነከረ የመጣው ውጥረት በመካከለኛው ምስራቅ የሚታየውን ቀውስ እንዳያሰፋ ሲሉ ስጋታቸውን እየገለጹ ነው። የእስራኤል ጦር በፍልስጤም በምዕራብ ዮርዳኖስ ዳርቻ የሚገኘውን የአልጃዚራ የዜና ማሰራጫ ጣቢያን በጊዜያዊነት መዝጋቱን አስታወቀ። በዘገቦች መሰረት ጣቢያው ለቀጣዮች 45 ቀናት ዝግ ሆኖ ይቆያል። ዋና መቀመጫውን በኳታር ያደረገው የአልጃዚራ ዋና መስሪያ ቤት እስራኤል በተቆጣጠረችው በምዕራብ ዮርዳኖስ ዳርቻ የሚካሄደውን እንቅስቃሴ ወንጀል ሲል የእስራኤል ወታደራዊ ኃይል አውግዟል። የጀርመን ጋዜጠኞች ማህበርን ጨምሮ የዓለም አቀፍ የጋዜጠኞች ማህበራት የእስራኤል ወታደሮችን እርምጃ ተችተዋል። በእንግሊዝኛ በአረበኛና በሌሎች ቋንቋዎች የሚያሰራጨው አልጃዚራ የእስራኤል ወታደሮች ትናንት እሁድ ማለዳ በምዕራብ ዮርዳኖስ ዳርቻ ራማላ ላይ የሚገኘውን ጣቢያ ከመዝጋታቸው በፊት የእስራኤል ጦር ሰራዊት በአካባቢው ላይ የሚያካሂደውን ጥቃት በቀጥታ ስርጭት እየዘገቡ እንደነበርም ተመልክቷል። ትናንት በጀርመን ብራንድቡርግ ግዛት በተካሄደ የአካባቢ ምርጫ የሶሻል ዲሞክራቶች ፓርቲ ኤስፒዲ በጠባብ ሁኔታ አሸነፈ። የሶሻል ዲሞክራቶች ፓርቲ አባል የሆኑት የብራንድቡርግ ግዛት ጠቅላይ ሚኒስትር ዲትስ ማርዊ ፓርቲያቸው በአስተዳደር ለመቀጠል አዲስ ጥምረት ፈጥረው አብላጫ ድምፅ ማግኘት ይጠበቅባቸዋል። በትናንቱ ምርጫ የሶሻል ዴሞክራቶች ፓርቲ ኤስፒዲ 30.9 በመቶ ድምፅን፣ በሁለተኛነት ደግሞ 29.2 በመቶ ድምፅን በማግኘት መጤጠሉና ቀኝ ጽንፈኛው አማራጭ ለጀርመን ኤኤፍዲ የተባለው ፓርቲ ቀዳሚውን ስፍራ ይዘዋል 13.5 በመቶ እና ከዚያ በታች ድምፅን ያገኙት ሌሎች ፓርቲዎች ከቀኝ ጽንፈኛው ፓርቲ ጋር ጥምረት መፍጠር እንደማይሹ የምርጫው ውጤት እንደተነገረ አቋማቸውን አሳውቀዋል ይህ ዶቼ ቬለ ነው ከዱቸቨለ የምሽቱን የዓለም ዜናን ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለሁ። በኢትዮጵያና በሶማሊያ መካከል ውጥረቱ እየጨመረ በመጣበት በአሁኑ ወቅት ሶማሊያ ከግብፅ ከፍተኛ መጠን ያለው የጦር መሳሪያን ለሁለተኛ ጊዜ መረከቧ ተሰማ። ግብፅ ዜጎቿ ከሶማሌላንድ እንዲወጡም ጠይቃለች። ፓኪስታን ውስጥ የኢትዮጵያንና የሩሲያ ዲፕሎማቶችን ጨምሮ የተለያዩ ሀገራት ልዑኮች ከጥቃት መትረፋቸው ተመለከተ። ዲፕሎማቶቹ አፍጋኒስታን ድንበር ላይ በተዘጋጀ ጉባኤ ላይ ለመሳተፍ ጉዞ ላይ ሳሉ መንገድ ዳር ከተጠመደ ቦምብ ጥቃት ነው ያመለጡት። በሱዳን ባለፈው ነሐሴ ወር ብቻ በኮሌራ የሞቱት ሰዎች ቁጥር 388 መድረሱ ተነገረ። እስራኤል በሊባኖስ እያካሄደችው ያለው ጥቃት አደገኛ መዘዝ ያስከትላል ስትል ኢራን አስጠነቀቀች። ዜናው አበቃ። የዓለም ዜና ያቀረበችልንን አዜብን አመሰግናለሁ።